የ25 ዓመቷ ስቴላ ንዳፖሎ ስደተኛ ናት። ስቴላ ከቤተሰቦቿ ጋር ከኮንጎ ወደ ጎረቤት ሀገር ዩጋንዳ ከተሰደደች ጥቂት አመታት ተቆጠሩ። ወጣቷ ከእናቷና ከአራት ወንድምና እህቶቿ ጋር በአንድ የስደተኛ ጣቢያ ውስጥ ይኖራሉ። በኮሮና ቀውስ ምክንያት ያለንበት ሁኔታ ተባብሷል ትላለች ስቴላ። የትም መሄድ አትችልም። ምንም የቆጠብከው ወይም ቤትህ ውስጥ ያስቀመጥከው ምግብ የለህም። በአሁኑ ሰዓት እኛን አብዛኞቹን ስደተኞች እዚህ ዩጋንዳ ውስጥ እየጎዳን ያለው ረሃብ ነው። ያለ ትምህርት መቆየት ይቻላል። ያለ ትራንስፖርት አገልግሎት መቆየት ይቻላል። መሰረታዊው ነገር የሆነው ምግብ ሳይኖረን ግን መቆየት አትችልም። ዩጋንዳ ከህዝብ ብዛቱ አንጻር እጅግ ከፍተኛ ቁጥር ያለው ስደተኛ የተቀበለች ብቸኛዋ አፍሪካዊት ሀገር ናት። እንደ ተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር፣ 1.2 ሚሊዮን የሚሆኑ ስደተኞች በሀገሪቷ ይኖራሉ። አብዛኞቹም ስደተኞች የመጡት ከኮንጎ ዲሞክራቲክ ሪፐብሊክ፣ ከሩዋንዳ፣ ከደቡብ ሱዳን እና ከሶማሊያ ነው። ምንም እንኳን ስደተኞቹ በተባበሩት መንግስታት ድጋፍ በቀረበ የስደተኛ መጠለያ ጣቢያ ውስጥ ቢሆንም እንዲቆዩ የሚደረጉት በአስር ሺህ የሚቆጠሩ ስደተኞች ግን መጠለያውን እየለቀቁ ለመዲናዋ ካምፓላ ቅርብ የሆነ መንደር ውስጥ ለመኖር ይሞክራሉ። የስቴላ ቤተሰብም በመዲና ካምፓላ ጎዳና ላይ እየነገዱ ለመኖር ከሚጥሩት ስደተኞች መካከል አንዱ ነው። አሁን ላይ ግን የሀገሪቱ መንግስት ኮሮናን ለመከላከል በንግድ ተቋማት ላይ በጣለው ገደብ የተነሳ ስቴላና ቤተሰቦቿ በንግድ መተዳደር አልቻሉም። ስለሆነም ወጣቷ ወይ በረሃብ ወይ በኮቪድ-19 ህይወታችን ያልፋል የሚል ስጋት አላት። ከድዎች ሰፈር ባሻገር በስደተኞች መጠለያ ጣቢያዎች ያለው ሁኔታ ከዚህ የከፋ ነው ሲሉ ሜዲኮ ኢንተርናሽናል የተባለው የእርዳታ ድርጅት ባልደረባ ራሞና ሌንስ ለዲ ደብልዩ ያስረዳሉ። ኬንያ ውስጥ በዳዳብና በኩኩማ በመቶ ሺዎች የሚቆጠሩ ስደተኞች ይገኛሉ። ወይም በዲቪዲ ዩጋንዳ ውስጥ ሩብ ሚሊዮን የሚሆኑ ሰዎች ከለላ ጠይቀው ይገኛሉ። ይህ እጅግ ግዙፍ ቁጥር ነው። ብዙ ሰዎች ተጠጋግተው የሚኖሩበት ቦታ እንደመሆኑ አካላዊ ርቀትን መጠበቅ የማይችሉበት ሁኔታ ነው ያለው። እጅ ቶሎ ቶሎ መታጠብን ተግባራዊ ማድረግ የማይችሉ ናቸው። የሕክምና እርዳታ የማግኘት እድል የሌላቸው ናቸው ናቸው በእነዚህ መጠለያ ጣቢያዎች ወረርሽኙ እንዳይከሰት በተቻለ አቅም እየተሞከረ ነው ምክንያቱም አንዴ ከተከሰተ መጨረሻው እጅግ አስከፊ እንደሚሆን ግልጽ ነው ከጊዜ ጋር ትግል ይዘናል የሚሉ ደግሞ በአፍሪቃ የቀይ መስቀል ኮሚቴ ምክትል ዳይሬክተር የሆኑት ፓትሪክ ዩሴፍ ናቸው ለሰዎች እጅግ መሰረታዊ የሆኑ ፍላጎቶችን ከማቅረብ በተጨማሪ ኮቪድ-19 በስደተኞች መካከል እንዳይከሰት ለማስወገድ የቻልነውን ሁሉ ማድረግ አለብን ይላሉ። ቡርኪና ፋሶን በምሳሌነት ብንወስድ በሀገሪቱ ባለው ግጭት የተነሳ ከ1.5 ሚሊየን በላይ ሰዎች ከሕክምና እርዳታ ርቀው ይገኛሉ። ሶማሊያን የወሰድን እንደው የሕክምና አገልግሎት ማግኘት የሚችሉት 15 በመቶ ያህሉ ብቻ ናቸው። በእርግጥ ድሮም ለተለያዩ ችግሮች ለተጋለጠችው አፍሪቃ እንዲህ አይነት ወረርሽኝ መጋፈጥ ትልቅ ፈተና ይሆናል። በማሊ ባማኮም ይሁን በናይጄሪያ ከቦኮ ሀራም አማጺ ቡድን ሸሽተው እና ተፈናቅለው የሚገኙ አፍሪቃውያን ከፍተኛ ስጋት ውስጥ እንደሚገኙ ነው የሚናገሩት። እስካሁን በእነዚህ መጠለያ ጣቢያዎች ኮሮና ስለመከሰቱ በይፋ የተገለጸ ነገር ባይኖርም በሰሜናዊ ናይጄሪያ የተወሰኑ ሰዎች ላይ ተህዋሲው መረጋገጡ ስጋቱን እጅግ ከፍተኛ አድርጎታል።